The Voice of America. የኢትዮጵያ መንግስት ያልተቀበለውና በትግራይ ክልል ብቻ የሚካሄደው ምርጫ ነገ ጳጉሜ አራት ሁለት ሺህ አስራ ሁለት ዓመተ ምሕረት ይካሄዳል። በምርጫው የሚሳተፉ አምስት ፓርቲዎች የትግራይ ህዝብ የራስን ዕድል በራስ የመወሰን መብት አሳልፈን አንሰጥም በማለት በትላንትናው እለት በጋራ በሰጡት መግለጫ ገልጸዋል። በዚህ የትግራይ ክልል ምርጫ ድምጽ ለመስጠት ከሁለት ነጥብ ሰባት ሚሊየን በላይ መራጮች ተመዝግበዋል። የመቀሌው ዘጋቢያችን ሙልጌታ አጽበሀ ዝርዝር ዘገባ አለው። የኢትዮጵያ የፌዴራል መንግስት ያልተቀበለው በትግራይ ክልል የሚካሄደው በዚህ ምርጫ በሰላሳ ስምንት የምርጫ ክልል ህወሓት ባይቶና፣ ሳልሳይ ወያነ ውድብ ናጽነት ና አሲምባ ዲሞክራሲያዊ ፓርቲዎች እየተሳተፉ ይገኛሉ። የሀገሪቱ የፌዴሬሽን ምክር ቤት ምርጫው ህገወጥና ተቀባይነት የሌለው በማለት ውሳኔ አስተላልፏል። የትግራይ ክልል በበኩሉም ይህ ምርጫ የራስን እድል በራስ የመወሰን መብት የሚረጋገጥበትና የማንደራደርበት ነው ብለዋል። በክልሉ በሚካሄደው ምርጫ የሚሳተፉ የሁሉም ፓርቲዎች ሊቃነ መ ሰላምና ብርድ በትናንትና ዕለት በጋራ መግለጫ ሰጥተዋል። የህወሀት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ምርጫው በብዙ ችግሮች ውስጥ ሆነን የምናካሂደው ነው በማለት ገልጸው ሆኖም ግን የሰማዕታት አደራ የሚጠበቀው የወደቁለትን የራስን እድል በራስ የመወሰን መብት በማረጋገጥ ነው ብለዋል። ትግራይ እንታይ ኣትኮን ፅባሕ ንከይድ ሓሳባት የድሊ ውድድራት ስለዚህ የዲሞክራሲያዊ መንገድ ደሁን ትኸይድ ንኸይድ ትግራይ ነገ ወዴት ናት? ወዴት ነው የምንሄደው? ሀሳቦች ያስፈልጋሉ። ውድድሮቹም ያስፈልጋሉ በዲሞክራሲያዊ መንገድ ሂደቱ እንዲቀጥል ይህ ምርጫ ያለፈው አደራ በመጠበቅ ለቀጣይም ተስፋ የምናስተሳስርበት ነው። እንደ ህዝብ ነው ማየት ያለብን። ለዛ ነው ትግራይ ትመርጣለች፣ በምርጫውም የምታሸንፈው ትግራይ ናት የምንለው ህዝብም እንደዛው አሸናፊ ነው። ሂደቱም አለም እየተመለከተው ነው። ትልቅ ትርጉም ስላለው ነው ነው ያሉት። በትግራይ ክልል በሚካሄደው ምርጫ የተሳተፉ ፓርቲዎች ከህወሀት ውጭ አዲሶች ቢሆኑም ችግሮች ተቋቁመው እዚህ ስለደረሱ ሊመሰገኑ ይገባል በማለትም ዶክተር ደብረ ጽዮን ተናግረዋል። የብሔራዊ ባይቶ አባይ ትግራይ ባይቶና ሊቀመንበር አቶ ኪዳነ አመነ በበኩላቸው ምርጫው በትግራይ የመከባበር ፖለቲካ እንዲመጣ ድርሻ እንዳበረከተ ገልጸዋል። ከም ባይቶና ጥዕና ዘሎ ፖለቲካ አብ ትግራይ ክጥጥዕ ከም ውድብ ግልውነት ኣለና ብፍላይ ኣብ ቅድሚና ዘለው ብዙሕ መስዋዕቲ ዝኸፈሉ ከም ዶክተር ደብረ ጽዮንን ካልኦትን ባይቶና ጤናማ ፖለቲካ በትግራይ እንዲያብብ እንደ ፓርቲ ዝግጁነት ኣለን በተለይ እንደነ ዶክተር ደብረ ጽዮን ያሉ ብዙ መስዋዕትነት የከፈሉ ካላከበርን ነገ እኛም ኣዲሶች ወጣቶች የሚያከብረን ትውልድ ኣይመጣም። በመከባበር የተመሰረተ ስንል ዛሬ ዶክተር ደብረ ጽዮን ካላከበርኩ ነገ ኪዳነ የሚከበርበት መድረክ ኣይፈጠርም። አሁን የምንፈጽመው ከትናንት በመውረስ ነው ነው ያሉት የሳልሳይ ወያነ ትግራይ ሊቀመንበር አቶ ኃያሉ ገድፋ በበኩላቸው የትግራይ መንግስት ያለውን ስልጣን ሁሉ በሚገባ እንዲጠቀም ስለምንፈልግ ምርጫው መካሄዱ ደስተኞች ነን ብለዋል። ሌላው በመድረኩ የነበሩ የውድብ ናጽነት ትግራይ ሊቀመንበር አቶ ግርማይ በርሃም ምርጫው መካሄዱ የትግራይ ክልል የራስን እድል በራስ የመወሰን መብት አሳልፎ እንደማይሰጥ ያሳየበት ክልሉ በአጭር ጊዜ ጥሩ የሚባል ምርጫ ማዘጋጀት እንደሚችል አሳይተዋልም በማለት ገልጸዋል። ናብዚ መረፃ ብዕልፋብ ንኣትስ ዘርአና ዮና ናይ መረፃ ኸይድ ግን ወደዚህ ምርጫ ከገባን ከቆጠርነው ገና ሁለት ወራችን ነው። በእነዚህ ወራት ያየነው የምርጫ ሂደት ግን በኢትዮጵያ ካየናቸው የምርጫ ሂደቶች በ97 ዓ.ም የተካሄደው በተለያዩ መመዘኛዎች የተሻለ የሚባለውን ከሱ ጋር የሚስተካከል ነው። ገና ጀማሪ የምርጫ ኮሚሽን ይዘን ገና ህጻናት ተፎካካሪ ፓርቲዎችም ይዘን ትልቅ ልምድ ያለው ህወሀትም በኢትዮጵያ የነበረው ፕሮጀክት እንቅፋቶች ገጥመውት እያለ እስካሁን የሄድንበት ግን፣ ተጋሩ በአንድነት ከቆምንና ከወሰንን ታሪክ እንደምንሰራ ማሳያ ነው ነው ያሉት የአሲምባ ዲሞክራሲያዊ ፓርቲ ሊቀመንበር አቶ ዶሪያስ ገደም የክልሉ መንግስት ለውጥ እንዳመጣ ይሰናል ብለው ሆኖም ግን በወረዳና ቀበሌዎች ያሉ አመራሮች ያልበሰሉና ለዲሞክራሲያዊ ሂደቱ የሚያደናቅፉ ናቸው ብለዋል። የሁሉም ተፎካካሪ ፓርቲዎች ሊቃነ መናብርት ዶክተር ደብረጽዮንና መንግስታቸው ለምርጫው ላበረከቱት አስተዋጽኦ አመስግነዋል። የፌዴራል መንግስት ህጋዊ አይደለም በማለት የማይቀበለው የትግራይ ምርጫ ከ2 ነጥብ 76 ሚሊዮን በላይ መራጮች ተመዝግበው በነገ እለት ይመርጣሉ ተብለዋል። በምርጫው ስድስት መቶ ሰባ ሁለት የምርጫ ጣቢያዎች ያሉ ሲሆን ኮሮና ለመከላከል በበጎ ፈቃደኞች የኬሚካል ርጭት እየተካሄደ መሆኑ የክልሉ ምርጫ ኮሚሽን ገልጿል። በነገ እለት ከጠዋት አስራ ሁለት ሰዓት እስከ አመሻሹ አስራ ሁለት ሰዓት በሚካሄደው ምርጫ ወደ ምርጫ ጣቢያ የሚገቡ ሰዎች ርቀታቸው ጠብቀው የኮሮና ቫይረስ መከላከያ መንገዶች እንዲጠቀሙ እንደሚደረግ ኮሚሽኑ ገልጿል። የፌዴራል መንግስት በኮሮና ቫይረስ ርጭት ስጋት ሀገራዊ ምርጫው ያራዘመው ሲሆን ይህ ትግራይ ክልል ብቻዋን ተለይታ የምታካሄደው ምርጫ ህጋዊነት የሌለው ተቀባይነት ጀግንነትም የሌለው በማለት ሲገልጽ ቆይቷል። ለአሜሪካ ድምጽ ሙልጌታ አጽብሃ መቀለም።